ስማቸው እንዳይጠቀስ የጠየቁኝ ግለሰብ የጉዞ ትዝታቸውን አውግተውኛል። ሜክሲኮ በጣም ሰፊ ሀገር ነው። ገብቷል። ከጓቲማላ ሜክሲኮ ከገባ በኋላ ከሜክሲኮ ከዚህ ከጓቲማላ ቦርደር፣ አሜሪካን ቦርደር ለመድረስ በአውሮፕላን የምትሄደው ነው። ያለ ዶክሜንት ለነግር አይደለም እንዴ? እሺ፣ አሁን እኛ ታስረን የነበር ነው ሜክሲኮና ጓቲማላ ቦርደር ላይ ታፓቹላ የምትባል ከተማ አለች። ታፓቹላ ይባላል፣ ኢሚግሬሽኑ ያለበት ማለት ነው። እዛ ሶስት ወር ታስረን ሶስት ወር ታስረን ወረቀት ይሰጠሃል። ያ ወረቀት ምንድን ነው? በአንድ ወር ውስጥ ሜክሲኮ ለቀ እንድትወጣ ነው። እና በአንድ ወር ውስጥ አይሮፕላን መሳፈር ትችላለ፣ ሜክሲኮ ውስጥ እንደፈለክ መንቀሳቀስ ትችላለ። እና እኛ አሁን ሜክሲኮ እዛ ታፓቹላ አይሰሩም ብለን ነው ሚግሬሽን ዛሬ በዓል ነው ማክሰኞ ተመለሱ ብለው ነው። ለመታሰር ለምን ነው የታሰርነው ሄደን ራሳችን፣ ምክንያቱም የግድ መታሰር አለብህ ያችን ወረቀት ለማግኘት ማለት ነው። ገብተዋል። ከዛ በኋላ አውሮፕላን ኬት ቆርጠን ከዛ በኋላ አሜሪካን ቦርደር ድረስ በአውሮፕላን የምትመጣው፣ በጣም ሩቅ ነው። በጉዞ ወቅት የሚያጋጥመውንም አደጋ ሳይገልጡ አላለፉም። ወንዝ ሲያቋርጡ ሁለት ሴቶች በወንዝ የተወሰዱ አሉ። ከኛ ቀጥሎ የነበሩ ልጆች ይሄ የመደፈሩን ነገር ተደበሩ ነው። ወንዶችም ገንዘባቸውን ነው የሚዘረፉት። ማንንም አልመክርም። አሁን ያንን መንገድ አልመክርም። ምክንያቱም መሞትና አለመሞትን እንደዚህ በእጅ ይዘ ነው የምትሄደው። በአንድ እጅ መውሰድ በአንድ እጅ አለመሞትን ይዘ ነው የምትሄደው። በአሁኑ ጊዜ የሚነገሩ ኩላሊት፣ የተለያዩ የሰውነት አካልን መውሰድ፣ ደብቀው በባርነት የማሰራት ነገርም የሚባሉ ነገሮች አሉ። እንደው ከዛ አንጻር ስምት ላይ ነገር ካለ እበትት እኛ እኔ ባለፈው ለማወቅ ካንተን የሰማሁት እንደዚህ አይነት ነገር የለም። ከአለም አቀፍ ህግ አንጻር የእነዚህ ስደተኞች እጣፈንታ ፈንታ እንዴት ይታያል ስል የሰብአዊ መብት አቀንቃኝ ጠበቃ እና የህግ አማካሪውን ዶክተር ኑሮ ደደፎን አነጋግሬ ነበር። ነገሩ ቀላል ያለ አስቸጋሪ ነው። እንደምታውቀው እንግዲህ ይሄ የኢንተርናሽናል ሎ የምትለው የዓለም አቀፍ ህግ አብዛኛው እንግዲህ በወረቀላ ያለው ነው እንጂ ስራ ላይ መዋሉ በጣም አስቸጋሪ ነው። እንግዲህ በዓለም አቀፍ ህግ መሰረት አንድ ሰው ከሀገሩ ወጥቶ ወደ ሀገር የመመለስ መፍት፣ ከአንድ ሀገር ወደ ሌላ ሀገር የመሄድ መፍት አለው። ነው የምለው ይሄ ተቀባይነት ያለው በወረቀላ ያለው ህግ ነው። ይሄ ሆኖ ግን እያንዳንዱ ሀገር የራሱ የሆነ ፕሮሮጋቲቭ የሚባል መፍት አለው። ፈለገውን ሰው የማስገባ፣ እንዳይገባ የመከልከል በተለተለያዩ ምክንያቶች ማ ለሀገር ተወ ሴክሪቲ ላይ ሄልት ፕሮብለም ለፈለጎ ነገር እንግዲህ የእያንዳንዱ ኢንተርናሽናል ህግ የእያንዳንዱ ስቴት ውስጥ ገብቶ ብዙም ጫና አረግም። ዶክተር ኑሮን መፍትሄውንም ጠይቂያቸው ነበረ። አንድ ሰው ከሀገሩ ሪፊጂ የሆኖ ሲወጣ ወደ ተበት ሀገር እንዳይመልስ የሚያግዱ ነገሮች አሉ። የእነኚህ ነገሮች ውሳኔ መስጠት አስፈላጊ ነው። ይሄን እንግዲህ ፖስት በማድረግ ላይ የተለያዩ ኢንተርናሽናል ኦርጋናይዜሽኖች አሉ። ሁማን ራይት ዎች አለ አምነስቲ ኢንተርናሽናል ይመስልናል። የተለያየ ቪክ ኦርጋናይዜሽኖች አሉ። አንደኛው ከሀገራቸው እንዳይወጡ እዛ ባሉበት ለሕይወታቸውም ኢኮኖሚክ ሪፊዩጂ ነው አብዛኛው በዛ በሀገራቸው የምኖሩበትን ሁኔታ ማመቻቻት። በዛ ሀገር መኖር የማይዞ በተለየ የፖለቲካል ችግር ያለባቸው ሰዎች ከሀገራቸው ውጭ የምኖሩበትን ሁኔታ እንግዲህ የኢንተርናሽናል ሶሉሽን ነው የምፈልገው። ያአንዱም የሁለት ሀገር ሳይሆን በዓለም ላይ ያሉ ሀገሮች ተስማምቶ ውሳኔ ላይ የሚደርሱበት ሶሉሽን ያስፈልጋል። ለዲ ደብልዩ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ